ከሰሞኑ በማህበራዊ መገናኛ አውታሮች ላይ አንድ የአዲስ አበባ ከተማ ፖሊስን መለዩ የለበሰ ግለሰብ አንድ በካቴና የታሰረ ሰው ሲደበድብ ለመገላገል የሞከሩ እናትንም ሲገፈትር ይታያል። በመጀመሪያ ይሄ ግለሰብ የከተማው ፖሊስ አባል ነው ወይ? ክስተት ውስጥ እንዴት ሊፈጠር ቻለ? ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ አባል ነው። በአዲስ አበባ ከተማ ውስጥ ማለት ነው። ክስተቱ ሊፈጠር ቻለው? እዚ አካባቢ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ጎፋ ማዞሪያ ተብሎ በሚጠራው አካባቢ ህጋዊ በሆነ መንገድ በኮሚሽን ስራ ወይም በድልላ ስራ ላይ የተሰማሩ ለመንግስት ግብርና ታክስ እንከፍላለን የሚሉ ግሩፖችና ሁለተኛው ደግሞ ህጋዊ ባይሆንም ሰፈራችን ነው እንሰራለን የሚሉ በሁለቱ ወገኖች መካከል የተፈጠነ ያለመግባባት፣ በቅርብ ርቀት ላይ የነበሩ የፖሊስ አባላት ጉዳዩን ለመፍታት ወደ እነሱ ሲሄዱ ከአቅማቸው በላይ ስለሆነ ወደ ጣቢያ ሂዱ ሲባሉ ጣቢያ ለመሄድም ፈቃደኛ ባለመሆናቸው እና ከሁለቱም ወገን መካከል ወጣ ያሉ ሰዎች እዛ ውስጥ የነበሩት ሁኔታውን ሲከታተሉ የነበሩት ወደ ጣቢያ ሂዱ አትሄዱ በሚለው ሁኔታ ላይ አንደኛው መሳሪያ ያለያዘውን ፖሊስ አንገቱን በማነቅ የሚኒቴ ልብሱን እንደለበሰ አንገቱን በማነቅ እንደዚሁም አንደኛው መሳሪያ የያዘውን እግሩን ይዞ መሳሪያውን ለመቀማት ሙከራ በማድረግ ፖሊሶቹን ሲያዋክቡ እና ስራቸውንም ጭምር ሲያወቁ ስለነበረ በዚህ መካከል ይህንን መሳሪያውን እንዳይቀማበት ለማስለቀቅና ያኛው መሳሪያ ከመልሱ ታንቆ የነበረውንም ለማስለቀጥ በሚል ተወሰነ ግርግር ተፈጥሯል። ያንን ባደረጉ ሁለት የፖሊስ አባላት የአዲስ አበባ ፖሊስ ኮሚሽን አባል ቢሆንም መላው ሰራዊትን የማይወክሉ ግለሰቦች በመሆናቸው እነሱ በሰሩት በተባለው ጥፋት ላይ ያው አስፈላጊ የሆነ በመረጃ እና መስረጃ የተረበተ ምርመራ የማጣራት ስራ እየተሰራ አባላትን ሁለቱ አባላት በቁጥጥር ስር አብረናቸው እያጣራን ነውና በዚህ በተፈጠረው ችግር ህብረተሰቡንም ጭምር ይቅርታ በመጠየቅ ፖሊስ አባሎቻችን በህግና ደንቡ በሚፈቅደው መሰረት በአስተዳደራዊ እርምጃ የመውሰድና ህጋዊና በአግባቡ በስነሥርዓቱ መሰረት በህግ መጠየቅ ባለባቸው ሁኔታ እንዲጠየቁ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው። ኮማንደር እንግዲህ ከዚህ ቀደምም በተለያዩ ቦታዎች ላይ የከተማው የፖሊስ አባላት የሰብአዊ መብቶችን የሚጥሱ ድርጊቶችን ይፈጽማሉ የሚል ቅሬታ እዚህም እዚያም መደመጡ አልቀረም። የአዲስ አበባ ፖሊስ ኮሚሽን መሰል ቅሬታዎችን የሚያስተናግድበት ምን አይነት ማዕቀፍ አለው? እንግዲህ ፖሊስ ኮሚሽኑ በእርግጥ እንደዚህ አይነት የሰብአዊ መብት ጥሰት ይፈጽማል እንግዲህ ብዙ የተለያዩ ሶሻል ሚዲያዎችም ሲናፈሱ የነበረው እሱ ብቻ እኮ አይደለም። ባለፉት ጊዜያት ራሱ ፖሊስ አባላት ህብረተሰቡን ለማስተናገድ በተለይ ህገወጥ ግንባታ ጋር በተያያዘ ለማፍረስ ሲሄዱ የፖሊስ አመራሮችም እኮ የሞቱበት ሁኔታ አለ። የፖሊስ አባላት የፈጸሙት ነገር ነው ብዙ ጊዜ የሚጎላው፣ እነሱ የፈጸሙት እነሱ ላይ የተፈጸመባቸው ነገር ብዙ ገብቶ የሚታይ አይደለም። ይሁን እንጂ ፖሊስ ኮሚሽኑ በተለይ ከሰብአዊ መብት ጥበቃ ጋር በተያያዘ ምንለው አባልና አመራሩ በተለይ ህግና ህግን ብቻ መሰረት ባደረገ መልኩ ስራቸውን እንዲያከናውኑ ከአቅም በላይ የሆነ ሁኔታ ሲያጋጥም እንኳን ተመጣጣኝ እርምጃ መውሰድ እ የሰብአዊ መብት ጥሰት ውስጥ እንዳይገቡ በየ ጊዜው አጭር ጊዜ ስልጠና ይሰጣቸዋል፣ የየይነት ኦሪንቴሽን ይሰጣቸዋል። ይህን ተላልፈው በሚገኙ የፖሊስ አባላት ላይ አስፈላጊ የሆነ ዲስፕሊን እርምጃ የሚወሰድበት ስርዓት ነው ያለው። ከዲስፕሊን እርምጃ የሚሻገር ከሆነ በ መረበኛ ጊ መሰረትም በህግ እንዲጠይቁ ማድረግ እንደማንም ወንጀል ፈጻሚ በህግ እንዲጠይቁ የምናደርጉበት አሰራር ስርዓት ነው ያለው። ስራ ፖሊስን ለየት የሚያደርጉት ባህሪያት በራሳችን ፖሊስ አባላት ላይ የተፈጸመው ጥፋት ከህዝብ ጋር የሚያቃረን ስለሆነ በራሳችን ላይ ቅርታ ባለማድረግ ነው የምንታውቀው። በእስካሁኑ የስራ ዘመናችሁ የህዝብ ቅሬታን መሰረት አድርጋችሁ እርምጃ የወሰዳችሁባቸው የፖሊስ አባላት ይኖራሉ? በጣም ብዙ ነው። በተለይ በተለያዩ ጥፋት ውስጥ የተገኙ በርካታ የፖሊስ አባላት ነው ያሉት። በዲስፕሊን ለም ጭምር እንዲወሰዱ አንዳንዶቹ ስራውን በአግባቡ ያላከናወኑ አመራሮቹም ጭምር ከአላትነት ዝቅ እንዲሉ እና በጣም በርካታ የሆኑ እርምጃዎች ነው የተወሰደው እና በዚያም እርምጃ ህብረተሰቡ እውነት ለመናገር በፖሊሱ ላይ ከፍተኛ የሆነ እምነት ነው ያለው። ጥሩ ነው። እንደናንተ ቤቶቹ ብዙ ቢሰሩ ሲቪል መስሪያ ቤቶችን ጭምር እንደናንተ በአባሎቻቸው በሰራተኞቻቸው የተፈጸመውን ጥፋት በመቆጣጠርና ጥፋቱ ላይ እርምጃ በመውሰድ እንደ እናንተ ሊሰሩ የሚያቀርቡ እንግዲህ በፖሊስና ህዝብ መካከል መፈራራት የነገሰበት ግንኙነት አለ። ግን በፖሊስና ህዝብ መካከል ሊኖር የሚገባው ግንኙነት ከዚህም የተሻለ ከዚህም የጠበቀ ሊሆን ይገባል። ያንን አይነት ስሜት ለማምጣት ያንን ያክል ግንኙነት ለማምጣት ምን አይነት ስራዎችን እየሰራችሁ ነው? ምን አይነት እርምጃዎችን ልትወስዱ ሳስባችኋል? እስካሁን ድረስ ባለው ሁኔታ እየሰራ ነው በተለይ በማህበረሰብ አቀፍ የፖሊስ አገልግሎት ከጭን ሀሳብ እስከ ትግበራው ድረስ በከተማ ላይ ለምሳሌ በአስሩ ክፍለ ከተማ ላይ በሀምሳ ሰባቱ ፖሊስ ጣቢያ ላይ ከሶስት መቶ ሰላሳ ሁለት የሚሆኑ ማዕከላት ላይ ኦፊሰሮች ብቃት ያላቸው፣ የተሻለ ስራ አፍራጭም ያላቸው፣ በህዝቡ ዘንድ ጥሩ የሆነ ግንኙነት ያላቸው ሰዎች ተለይተው ህዝብ ውስጥ ገብቶ ህዝቡን በተለይ በአካባቢያቸውን ወጥተው በመጠበቅ አካባቢያቸው ወንጀል እንዳይፈጸም በማድረግ ላይ ጠንካራ የሆነ ስራ እየሰሩ ነው የነበሩት እና ይህንን በበለጠ በማጠናከርና በማግባት ህዝብና ፖሊስ ያለው ግንኙነት በዚህ ብቻ ሳይሆን ለምሳሌ ችግርተኛ የሆኑ ሰዎችን በመርዳት በችግርተኞቹ ቀድሞ የመድረስ ለተጎዱ ሰዎች ድጋፍ ለማድረግ ካላቸው ከሚያገኘት በጣም አነስተኛ ገንዘብ ጭምር የተለያዩ ድጋፎችን በማድረግ በተለያዩ ኮሚሽኑ የመጀመሪያው ዓላማና ተልዕኮ የከተማውን ሰላም ላገኘት ማረጋገጥ ሲሆን በእነዚህ በጎ አድራጎት መልካም በሆኑ ስራዎች ላይ ጭምር በመሳተፍ ከህዝብ ጋር ያለን ቅርርብ በጣም ጥሩ ነው።